አምና እንደ አውሮፓ አቆጣጠር ሚያዝያ ሁለት ቀን ላይ አራት የአልሸባብ አማጺያን በሰሜን ኬንያ በሚገኘው ጋሪሳ ዩኒቨርሲቲ ላይ ወረራ ፈጸሙ። የሃያ ሁለት ዓመት ዕድሜ ወጣት ስቲቭ ሙዋንጋ እዛው ነበር። ከሌሎች ሶስት ተማሪዎች ጋር ሆነው ቁምሳጥን ሳጥን ውስጥ ተደበቁ። ከንጋቱ አንድ ሰዓት አንስተን እስከ ምሽቱ አስራ ሁለት ሰዓት ተደብቀንዋል። ከዚያ እኛን ለማትረፍ ስኳድ ወደ ሆስቴሉ መጣ። ከዛ ቦታ እምወጣ መስሎ አልተሰማኝም ነበር። ሰዎችን ይገድሉ ስለ ነበርና አብረውኝ የሚማሩ ሁለት ልጆች መገደላቸውን ሳይ ቀጥሎ እኔን ነው የሚገድሉት የሚል ስጋት አድሮብኝ ነበር። እንደ እድል ሆኖ አልገደሉኝም። ሙዋንጋ በአሁኑ ወቅት ከዩኒቨርሲቲው መኝታ ቤት ወጥቶ እየተመላለሰ ነው የሚማረው። በድጋሚ ጥቃት እንዳይከፈት በመስጋትም እዛ እንደማያደር ገልጿል። አልሸባብ በዩኒቨርሲቲው ላይ ጥቃት የከፈተው ኬንያ በሶማሊያ የምታካሄደው ወታደራዊ እንቅስቃሴን ለመበቀል ነው ይላል። አማጽያኑ ጋሪሳን ቢያንስ ለ12 ሰዓታት ያህል ይዘዋል። 148 ሰዎች ተገድለው ብዙ ቆስለዋል። የሚዲያ ዘገባዎች እንደሚሉት የኬንያ የጸጥታ ኃይሎች በቦታው ለመድረስ ቢያንስ ሰባት ሰዓታት ፈጅቶባቸዋል። በመዘጌታቸውም ክፉኛ ተነቅፈዋል። የናይጄሪያ የአገር አስተዳደር ሚኒስትር ሙዌንዳ ንጆጋ ጉድለታችን ተስተካክሏል ብለዋል። ሄሊኮፕተሮቹ ስለታደሱና አዲሶቹም ስለተገዙ እግረኛ ወታደሮቻችን በፍጥነት ለመንቀሳቀስ ችለዋል። የጋሪሳ ዩኒቨርሲቲን በሚመለከት በሚገባው ፍጥነት አልደረስንም፣ ሁሉም አምኖ ተቀብሏል የጋሪሳ ዩኒቨርሲቲን በሚመለከት በሚገባው ፍጥነት እንዳልደረስን ሁሉም አምኖ ተቀብሏል። ይሁንና አሁን ያለን መሳሪያ ያኔ ኖሮን ቢሆን ኖሮ በአንድ ሰዓት ውስጥ ለመድረስ በቻልን ነበር። የጸጥታ ተንታኞች በበኩላቸው አሁንም ቢሆን ጥቃት ሊደርስ የሚችልበት ሁኔታ እንዳለ አስገንዝበዋል። የአገር ውስጥ ደህንነት ባለሙያ ሪቻርድ ቱታ የአገር ውስጥ ደህንነት ባለሙያ ሪቻርድ ቱታ በጋሪሳ የደረሰውን ጥቃትና በምዕራብ አፍሪካ ሆቴሎች የተከሰቱትን ጥቃቶች ለመፈጸም የሚያስፈልጉት እፍኝ የማይሞሉ አማጽያን ናቸው ብለዋል። ከፍተኛ ጉዳት ሊደርስ ይችላል። እንዲህ አይነቶቹን ኢላማ ለመምታት ደግሞ ብዙም ዝግጅት ስለማያስፈልግ ዝቅተኛ ዋጋን ነው የሚያስከፍለው። አልሸባብ በጋሪሳና ከሁለት ዓመታት በፊት ደግሞ በዌስትጌት የገበያ ማዕከል ላይ የፈጸማቸው ጥቃቶች ለፕሮፓጋንዳ ተጠቅሞባቸዋል። ይሁንና ከአምና አንስቶ አልሸባብ በጋሪሳ ላይ ጥቃት በከፈተበት ወቅት በሶማሊያ ያለው የአፍሪካ ህብረት የሰላም ጥበቃ ተልእኮ በሚያደርስበት ጫና ምክንያት የተዳከመ መስሎ ነበር የታየው። ከአምና አንስቶ በሶማሊያ ያሉትን ወታደራዊ ሰፈሮች ወሮ ቢያንስ በሁለት ጥቃቶች የሰላም ጥበቃ ተልእኮ ወታደሮችን ለመግደል ችሏል። ሶማሊያ ውስጥ የቦምብ ጥቃቶችን አበራክቷል። አንዳንድ ጠበብት እንደሚሉት እስላማዊ መንግስት ነኝ የሚለው ቡድን የአልሸባብ አማጽያንን እየሳበና አዲሶችንም እየመለመለ በመሆኑ ከአልቃይዳ ጋር የተሳሰረው አልሸባብ ለህልውናው እየተፍጨረጨረ ሳይሆን አይቀርም። ናይሮቢ ያሉ የጸጥታ ጉዳይ ባለሙያ አንድሪው ፍራንክሊን በበኩላቸው አልሸባብ በሀገሪቱ የሚካሄደውን ምርጫ የማሰናከል አላማ እንዳለው ጠቁመዋል። የአልሻባብን ዓላማ ትልቁን ስዕል አላስተዋልንም። አልሻባብ በዚህ ዓመት ትኩረት የሚሰጠው ጉዳይ በመጪው ነሐሴ ወር ሊካሄድ የታቀደውን ምርጫ ማሰናከል ነው። ዓላማው የሶማሊያ ፌዴራላዊ መንግሥት ምርጫ ለማካሄድ እንደማይችል ማሳየት ነው። ኬንያ ከጋሪሳ ወዲህ ትልቅ የሽብር ጥቃት አልደረሰባትም። ይሁንና አደጋው እንዳለ ነው። የአፍሪቃ የጸጥታ ጥበቃ አገልግሎቶች ጽንፈኛ ቡድኖችን ለመከላከልና ወጣቶችን በመበከል ላይ ያለው ጽንፈኛ ርዕዮተ ዓለም እንዳይስፋፋ ለማስቆም አብረው መስራት እንዳለባቸው የጸጥታ ጠበብት ይመክራሉ።